በዕለቱ ከአዲስ አበባ ዩኒቨርሲቲ የጋዜጠኝነት የትምህርት ክፍል ከመጡ ምሁራንና በዋና እምባ ጠባቂዋ ጥናታዊ ጽሑፍ ቀርበዋል። በዚሁም መሠረት የመረጃ ነጻነት በአዋጅ ቢረጋገጥም የተለያዩ የስራ ኃላፊዎች የሚስጥራዊነት ባህል መኖር፣ የተደራጀ መረጃ ያለ መኖር፣ የህዝብ ግንኙነት ባለሙያዎች የአቅም ውስንነትና ሌሎች ተግዳሮቶች እንዳሉ ተዘርዝሯል። መነሻ ሀሳቡን መሰረት በማድረግ ከተሳታፊዎች የመረጃ ነጻነት የለም፣ የኃላፊዎች ቁርጠኝነት የለም፣ የተደራጀ መረጃ የለም የሚሉና በርካታ የለሞች ተነስተዋል። ከውይይቱ በኋላ የተለያዩ ጋዜጠኞችን አነጋግረናል። የሪፖርተሩ ጋዜጠኛ የማንናገሽ ተከታይን ብሎናል። ጥሩ ነበረ ውይይቱ፣ ግን ምንድን ነው እኔ ከመነሳት ያለበት ወይ ማንሳት ያለብን ቤዝ ማድረግ ያለብን ሀሳባችንም ፓብሊክ ሪሌሽን ሆነው ዳይሬክቶሬት ሆኖ ወይ የፓብሊክ ሪሌሽን ኃላፊዎች ሆኖ የተሾሙ ሰዎች እነማን ናቸው ነው? እነዚህ ሰዎች ካድሬዎች ናቸው፣ የፖለቲካ ካድሬዎች ስድስት ወር የካድሬነት ስልጠና ወስደው፣ አንድ ኢንጂነር፣ አንድ ፊዚስት፣ አንድ ምናምን የፓብሊክ ሪሌሽን የኮሚኒኬሽን ሰው ሆነ ታገኘዋለ። ኮሚኒኬሽን ራሱ የቻለ ሳይንስ ነው። እነዚህ ሰዎች ሳይንሱንም አያውቁትም። የወሰዱት ስልጠናም ምናልባት መረጃ ለመስጠት ይባል እንጂ ፓብሊክ ሪሌሽን ይባላል እንጂ ብሎክ ሪሌሽን ነው የሚመስለው። አንድ ጓደኛ ነበር እንደሱ እያለ የሚጠራቸው ትግራይ ውስጥ የመረጃ ካገኘ አንድ ነገር ካገኘ የመንግስት ማወቅ የማይፈልግ ጋዜጠኛ ማወቅ የማይፈልገው ነገር ከየት ነው ያገኘ መረጃ ነው የሚለ መረጃው ወደ ማጣራት ሳይሆን መረጃው ሊያጣራልህ ሳይሆን ስትጠይቀው ከየት አገኘው ማነ የሰጠ ማነ የነገረ ይህንን ነገር ነው የሚለ ስለዚህ ምንም ቢባል ምንም ቢደረግ እነዚህ ሰዎች መረጃን ፕሮቴክት ለማድረግ እንጂ መረጃ ለመስጠት አይደለም የተቀመጡት እራሳቸውም እንደዛ ነው የሚያምኑ የሰንደቅ ጋዜጣ ዋና አዘጋጅ ጋዜጠኛ ፍሬው አበበ በኩሉ ብዙ ተቋማት የስራ መሪዎችም ኃላፊዎችም ባለስልጣናትም ለመረጃ የማይተባበሩበት ሁኔታ ነው ያለው። እና ያለው አጠቃላይ ሁኔታ እየተሻሻለ ከመሄድ ይልቅ ወደ ኋላ የተመለሰበት ሁኔታ ነው እያየን ያለ ነው በተግባር ምሳሌ መስጠት ይቻላል ቀደም ሲል ከምርጫ ዘጠና ሰባት በኋላ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ የግሉ ሚዲያ ጭምር መረጃ ለመስጠት በጋዜጣዊ መግለጫቸው ላይ ለማሳተፍ ጥረት ያደርጉ ነበረ አቶ ሀይለማርያም ከመጡ በኋላ ይህ ሂደት ቀጥሎ ነበር አሁን በማናውቀው ሁኔታ ተቋርጧል ይህ ግን ለምን ብሎ የሚጠይቅም የለም የመንግስት ኮሚኒኬሽን ጽፈት ቤት በየሳምንቱ አርብ ለሚዲያ ብሪፊንግ ይሰጥ ነበር ይህም በማይታወቅ ሁኔታ ተቋርጧል እና የተጀመሩ መልካም ነገሮች እንኳን ወደ ኋላ የሚመለሱበት ሁኔታ ነው ያለው። በአጠቃላይ የትኛውም ሚኒስቴር መስሪያ ቤት በወር አንድ ቀን እንኳን ስለሚሰራው ስራ ለጋዜጠኞች መግለጫ የሚሰጥበት አሰራር ስርአት የለም። ሁሉም በሩን ዘግቶ የተቀመጠበት ሁኔታ ነው ያለው እና ይህን ሁኔታ ስታይ በእውነት የመረጃ ነጻነት የሚባለው ወረቀት ላይ ነው ያለው እንጂ ወደ መሬት የወረደበት አጠቃላይ ሁኔታ እያየን አደለም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋዜጠኛ ተስፉ ወልደ ገብርኤልም በስራቸው የሚያጋጥማቸውን እንዲህ ገልጾልናል። መረጃ በሚጠይቃቸው ጊዜ አዋጁ እየጠቀሱ 30 ቀናት አለ። አንድ መረጃ ለመስጠት የ30 ቀናት ገደብ አለ አዋጁ ይፈቅድላቸዋል። መረጃው አልሰጡንም ብለን አየር ላይ መዋል አንችልም። 30 ቀኑ ካላለፍ አስቀድመን፣ ደብዳቤ በደብዳቤ ከጠየቅናቸው ቀን ጀምሮ የ30 ቀን ገደብ አለ። ስለዚህ አንድ ኃላፊ ለማነጋገር ወይም ለማግኘት ወይም መረጃ ለማግኘት 30 ቀን መጠበቅ አለብን። ከዛ በኋላ እሱ የሚመሰጥ ምላሽ መሰረት አድርገን ለሌላ ኃላፊ ለመጠየቅ ሌላ 30 ቀን ጨምራል። ስለዚህ በዚህ ሁኔታ ጊዜ መውሰድና የመንዛዝ ዛት ሁኔታዎች ያጋጥማሉ። እና መረጃ የማግኘት ቅድም በውይይቱ ላይም እንደተገለጸ በጣም ብዙ ችግሮች አሉት። ከህጉ ጀምሮ እንቅፋት የሆነ ያለበት ሁኔታ ነው ያለው። ሌላው ያው የኮሚኒኬተሮቹ ችግር ነው። ባለሙያዎቹ አብዛኛዎቹ ሙያውን አያውቁትም። ስለ መስሪያ ቤታቸው የሚደረግ ስራዎችም የመስሪያ ቤታቸው ሂደት አጠቃላይ እውቀትም መረጃም የላቸውም። ሰው በዚህ በዚህ ምክንያት መረጃ የማግኘት ሁኔታ በጣም አስቸጋሪ ያደርገዋል። አስተያየት ሰጪዎቹ አክለውም ተመሳሳይ ስብሰባዎች በየጊዜው ቢደረጉም የሚመጣው ለውጥ ግን እንደሌለ ጠቁመው አሁንም ለውጥ ይመጣል የሚል ተስፋ ከማድረግ የዘለለ ተጨባጭ ነገር ስለመምጣቱ እርግጠኞች አይደሉም። ለዶቸቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።